በዚህ ወሳኝ በሆነው ብሔራዊ የጸጥታ ጉዳይ ላይ የተላለፈውን ውሳኔ እየገመገምን ነው። እናም እንደ መንግስት የህግ የበላይነት እናከብራለን። ይህን ውሳኔ በተመለከተም በተቻለ ፍጥነት መንግስት ይግባኝ እንደሚል መግለጽ እንፈልጋለን። የፍርድ ቤቱ ውሳኔ እንደተሰማ የኬንያ መንግስት ቃል አቀባይ ኤሪክ ኪራቲ ነበሩ ለተሰበሰቡ ጋዜጠኞች ይህን የተናገሩት። የኬንያ ፍርድ ቤት መንግስት ሊዘጋው የነበረው ከ200 ሺ የሚበልጡ የሶማሊያ ተሰዳጆች የተጠለሉበትን ዳዳብ የተባለውን በግዛቱ የሚገኝ የስደተኞች ጣቢያ እንዳይዘጋ ወስኗል። ዳኛ ጆን ማቲቮ የኬንያ የሀገር ውስጥ ደህንነት ሚኒስትር ዳዳብ የስደተኞች መጠለያን ለመዝጋት በመወሰን እሳቸውም ሆኑ ሌሎች ባለስልጣናት ለኃላፊነታቸው የገቡትን ቃል በሚቃረን መልኩ የህግ የበላይነትን በመጣስ ከገደብ በላይ ስልጣናቸውን ያለ አግባብ ተጠቅመዋል ነው ያሉት። ዳኛው የመንግስት ትእዛዝ ከኬንያ ሕግም ሆነ ከዓለም አቀፍ ሕጎች በተቃራኒ የሚሄድና አድሎ የሚያደርግ እንደሆነም አብራርተዋል። ዳዳብ ስደተኞች መጠለያ ጣቢያ ወደ 256,000 ሰዎች ያስጠለለ ሲሆን እዚያ ከሚገኙት አብዛኛዎቹ የሶማሊያ ዜጎች መሆናቸው ይነገራል። የኬንያ መንግስት መጠለያ ጣቢያውን ለመዝጋት ከወሰነ ጀምሮ የመብት ተሟጋቾች ተቃውሞ ቢያሰሙም ከሶማሊያ የተሰደዱትን ወደ ሀገራቸው ለመመለስ እንደሚፈልግ ሲገልጽ ቆይቷል። ዳኛ ጆን ማቲቮም ተሰዳጆቹን በጅምላ ያለፍላጎታቸው ወደ ሀገራቸው ድንበር የማሻገሩ እቅድም የተባበሩ መንግስታት ድርጅት በጎርጎሮሳዊው 1951 ዓ ም ያጸደቀውን ድንጋጌ እንደሚጥስ ነው አጽንኦት የሰጡት። የአምነስቲ ኢንተርናሽናል የምስራቅ አፍሪካ ኃላፊ ማቶኒ ዋንዮኪ ታሪካዊ ያሉትን የዳኛውን ውሳኔ አወድሰዋል። ለሰብአዊ መብቶች ጥሰት ሊጋለጡ ለሚችሉት ሩብ ሚሊዮን ለሚሆኑት የሶማሊያ ተሰዳጆችም እለቱ ታሪካዊ መሆኑንም አስረድተዋል። ኬንያ ወደ ሶማሊያ ወታደሮቿን ካዘመተችበት ከጎርጎሮሳዊ 2011 ዓ.ም ጀምሮ በጽንፈኛው ታጣቂ ቡድን አሸባብ ተደጋጋሚ ጥቃት ደርሶባታል። መንግስት ዳዳብ የሚገኙ የሶማሊያ ጽንፈኞች ጥቃቱን ያቀናብራሉ በማለት መጠለያ ጣቢያው የሀገሪቱ የደህንነት ስጋት እንደሆነ ይናገራል። በዚህ ምክንያትም ባለፈው ታህሳስ መጀመሪያ አካባቢ ነበር መጠለያውን ለመዝጋት አቅዶ የነበረው የተባበሩ መንግስታት ድርጅት በጠየቀው መሰረት እና ወደ ሶማሊያ በግድ እንዲመለሱ የተደረጉት ወገኖች በሚያሰሙት ተደጋጋሚ ክስ ምክንያት እስከፊታችን ግንቦት ወር እንዲቆይ ተወሰነ። ቀደም ሲል በዚህ መጠለያ ስፍራ 320 ሺ ተሰዳጆች ተጠልለው ነበር። የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽን እንደሚለው ቁጥሩ የቀነሰው በፍላጎታቸው ወደ ሀገራቸው የተመለሱና ሰሜን ኬንያ ውስጥ ወደሚገኘው ካኩማ የስደተኞች መጠለያ ገሚሱ በመሄዳቸው ነው። ባለፈው ዓመት ግንቦት ወር የኬንያ መንግስት እጅግ በርካታ ተሰዳጆችን አስጠግቶ የቆየውን ግዙፉን የዳዳብ መጠለያ ለመዝጋት መወሰኑን ይፋ ሲያደርግ የተባበሩ መንግስታት ድርጅትንና ምዕራባውያን የኬንያ መንግስት አጋሮችን አደናግጦ ነበር። የመንግስት ቃል አቀባይ ኤሪክ ኪራቲ ይህን ቢያነሱም መንግስት ለዚህ ውሳኔ የበቃበት ምክንያት ቅድሚያ ስለሚሰጠው የፍርድ ቤቱ ውሳኔ እንዲቀለበስ እንደሚጠይቅ በአጽንኦት ገልጸዋል። የዳዳብ የስደተኞች መጠለያ መዘጋት በየጊዜው በጣም በርካታ ከሆኑ ባለድርሻ አካላት ልዩ ልዩ አስተያየት ሲያመጣ ቆይቷል። ነገር ግን ከግማሽ ምዕተ ዓመት በላይ ይህ ውሳኔ እንዲመጣ ያስገደዱት ውሳኔዎች፣ ሁኔታዎችና ይዞታዎች አሁንም ተመሳሳይ ናቸው። ምንም የተለወጠ ነገር የለም። እናም ተቀዳሚ ኃላፊነቱ የኬንያዎች ጉዳይ እንደሆነ መንግስት የፍርድ ቤቱ ውሳኔ መነሳት እንደሚኖርበት ይሰማናል። ለዚህም ነው ይግባኝ የምን የምንለው የኬንያ መንግስት በይግባኝ ጥያቄው እንደሚገፋበት ቢገልጽም ለጊዜው ግን የዳኛው ውሳኔ በዳዳብ ለሚገኙት ተሰዳጆች እፎይታ አስገኝቷል።